በገዢው ፓርቲ በኢህአዴግና በአገር አቀፍ የተቃዋሚ ፖለቲካ ፓርቲዎች መካከል ይደረጋል ተብሎ በሚጠበቀው ድርድር ላይ ድርድሩ የሚካሄድበትን የሥነ ሥርዓት አማራጭ ሀሳብ ስድስት የተቃዋሚ ፓርቲዎች ለመንግስት ማስገባታቸው ተገለጠ። ተቃዋሚዎቹ ከገዢው ፓርቲ ጋር የሚደረገውን ድርድር በጋራና በመስማማት እንዲያከናውኑም ለሌሎች ተቃዋሚ ፓርቲዎች ጥሪ አቅርበዋል። ድርድሮቹን እንዲህ ለቀደሙ ለመገናኛ ብዙሃን ፍጆታ ለጊዜ መግዣና ለማስመሰል ከማድረግ እንዲቆጠብም ሲሉ ፓርቲዎቹ መንግስትን አሳስበዋል። በዝርዝሩ መለስካቸው አምሃ ከአዲስ አበባ። ስድስቱ ተቃዋሚ ፓርቲዎች ማለትም የኢትዮጵያ ዴሞክራሲያዊ ፓርቲ ኢዴፓ፣ የመላው ኢትዮጵያ አንድነት ድርጅት መኢአድ፣ መላው ኢትዮጵያውያን ዴሞክራሲያዊ ድርጅት መኢዴፓ ኢትዮጵያ ብሔራዊ አንድነት ፓርቲ ኢባፓ፣ የኢትዮጵያ ራዕይ ፓርቲ ኢራፓና ሰማያዊ ፓርቲ ዛሬ ከቀትር በኋላ በጋራ ያወጡት የጽሁፍ መግለጫ በገዢ ፓርቲና በተቃዋሚ ፓርቲዎች መካከል ይካሄዳል ተብሎ በሚጠበቀው ድርድር የተሳካ እንዲሆን የተለያዩ አካላት የየድርሻቸውን እንዲወጡ ከርዕሱ በመነሳት የሚያሳስብ ይመስላል። ባለፈው አንድ ዓመት በሀገሪቱ ተቀስቅሶ ነበር ያሉትም ህዝባዊ አመፅ ያስተላለፈው መልእክት ስርዓቱ ከልክ ያለፈ አምባገናዊ ስርዓት እንደሆነ ነው ሲሉ ፓርቲዎቹ በጋራ መግለጫቸው ይናገራሉ። በዚህም ምክንያት ሀገሪቱ ከፍተኛ የህልውና ስጋት ውስጥ ወድቃለች፣ ይላል መግለጫው። ይህ በመሆኑ ይህ ከመሆኑ በፊት መንግሥት በሩን ለድርድር ክፍት እንዲያደርግ ተቃዋሚ ፓርቲዎች በተደጋጋሚ ሲያሳስቡ እንደነበረም ያስታውሳል። ገዢው ፓርቲ ጥር 10 ቀን 2009 ዓ ም ለተቃዋሚዎቹ ያቀረበው ጥሪ የረፈደ ጥሪ ነው ያለው መግለጫ ለድርድሩ ግን ፓርቲዎቹ ዝግጁ መሆናቸውንም ያስረዳል። ስድስቱ ተቃዋሚ ፓርቲዎች በዚሁ መሰረት የወሰዱትን እርምጃ የመኢአድ ዋና ጸሐፊ አቶ አዳነ ጥላሁን በንባብ አሰምተዋል። ገዢው ፓርቲ ለተቃዋሚ ፓርቲዎች ባደረገው ጥሪ መሠረት የድርድር ቅድመ ውይይት ተካሂዷል። በውይይቱም ላይ ፓርቲዎች ተገናኝተን በአራት ነጥቦች ላይ አማራጭ ሀሳቦችን እንድናቀርብ ከስምምነት ላይም ደርሰናል። በዚህም መሠረት በቅድመ ድርድር ውይይቱ ላይ ከተሳተፉ ፓርቲዎች መካከል መኢአድ ኢደፓ፣ ሰማያዊ፣ መኢደፓ፣ ኢራፓ እና ኢበአፓ ሀገር አቀፍ ፓርቲዎች በጋራ ተዋይተና ተስማምተን ድርድሩ የሚካሄድበትን የስነ ምግባር አማራጭ ሀሳብ ለመንግስት በጋራ አስገብተናል። መግለጫው ይህን ድርድር ውጤታማ ለማድረግ ብዙ መደረግ አለባቸው ያላቸውን ነጥቦች ደርድረዋል። ከእነዚህ አንዱ ስድስቱ ተቃዋሚ ፓርቲዎች ብቻ ሳይሆኑ ሌሎች ተቃዋሚዎችም በድርድሩ ላይ በጋራ እንዲቆሙ የቀረበ ጥሪ ነው። አቶ አዳነ ጥላሁን ተቃዋሚ ፓርቲዎች በተበታተንና ባልተቀናጀ ሁኔታ የምናደርገው ድርድር እንደማይጠቅም ተረርተን በጋራ ተመካክረን ድርድሩን ለማድረግ እንድንችል ጥሪያችን እናስተላልፋለን። ስድስቱ ተቃዋሚ ፓርቲዎች ለድርድሩ ስኬታማነት ለመንግስትም የቀደመ ተግባሩ ነው ያሉትን አስታውሰው ወደፊት በሚደረገው ድርድር ከዚህ እንዲቆጠብ ሲሉም አሳስበዋል። ይህ ድርድር ውጤታማ እንዲሆን ከተፈለገ መንግስት ድርድሮችን እንደ ከዚህ ቀደሙ ለሚዲያ ፍጆታነት ለጊዜ መግዣና ለማስመሰል ከማድረግ ተቆጥቦ ከድርድሩ የሚገኘው ውጤት ሀገርና ሕዝብን እንደሚጠቅም አምኖ እንዲቀሳቀስ። ጋዜጠኞች የተለያዩ ጥያቄዎችን ለፓርቲ መሪዎች ሰንዝረው ነበረ በተቃዋሚዎች ሀገርና በገዥው ፓርቲ መካከል በብዙ መልኩ ተመጣጣኝነት እንደሌለና ባልተመጣጠኑ ኃይሎች መካከል እንዴት ያለ ድርድር ሊኖር ይችላል ለሚለው የጋዜጠኛ ጥያቄ የመያዱ ፕሬዚዳንት ዶክተር በዛብህ ደምሴ መልስ ከሰጡት መካከል አንዱ ነበሩ። መንግስት አሁን ተረድቶ ከእኛ ጋር ለመደራደር የፈለገበት ዋናው ምክንያት የምናደርገው ትግል ውጤት ነው። መንግስት በልቡ ያውቃል የሕዝብ ድጋፍ እንዳለን። ምንም እንኳን መሳሪያ ባይኖረንም ገንዘብ ባይኖረንም የኢትዮጵያ ሕዝብ ግን ከኛ ጋር ነው። ይህንን ያውቃል። ለዚህ ነው የሚደራደረው እንጂ ቁም ነገር ውስጥ እኮ ባንገባ ኖሮ ድርድርም አያስፈልግም ነበር። በሕዝብ ዘንድ ክሬዲቢሊቲ የሕዝብ ድጋፍ ስላለን ከኛ ጋር ለመደራደር ፈልጓል። ስለዚህ መንግስት ምንም እንኳን ሁሉ ነገር ቢኖረውም ከእኛ ጋር የሚደራደረው የህዝብ ወኪሎች ስለሆን ነው። በመንግስት በኩል በተደጋጋሚ እንደሚገለጸው ተቃዋሚዎች ደጋፊዎች ቢኖራቸውም አብዛኛው የኢትዮጵያ ህዝብ የገዢው ፓርቲ የኢህአዴግ ደጋፊ መሆኑን ነው ላለፉት ሀያ ዓመታት በላይ ለሆነ ጊዜ በተደጋጋሚ የተካሄዱትን የምርጫ ውጤቶች በማስረጃነትም ያቀርባል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ